ትኩረት፣ በአፍሪካ በየዓመቱ እንደ አውሮፓ አቆጣጠር ሜይ 3 ማለት ሚያዝያ 25 ቀን የሚከበረው የዓለም የፕሬስ ነፃነት ቀን ዘንድሮም በልዩ ልዩ ዝግጅቶች ተከብሯል። ባለፈው ሮብ የተከበረው የፕሬስ ነፃነት ቀንም 80 በሚሆኑ ልዩ ልዩ የፕሬስ ቀን ዝግጅቶች ተከብሮ ውሏል። የመንግስታቱ ድርጅት የባህልና ትምህርት ድርጅት ዩኔስኮ የዚህን ዓመት በዓል ኢንዶኔዥያ ጃካርታ ለአራት ቀናት በሚዘልቅ ልዩ ዝግጅት እንዳከበረው ታውቋል። የመንግስታቱ ድርጅት ዋና ጸሐፊ ሚስተር አንቶኒዮ ጉተሬስ ዕለቱን ምክንያት በማድረግ ባስተላለፉት መልእክት የሚዲያ ነፃነት የሚያከብሩና የሚያስከብሩ መሪዎች ያስፈልጉናል። ነፃ ሚዲያ የተዛቡ መረጃዎችን ለማጥራትና ትክክለኛውን ለማሰራጨት ወሳኝ ሲሆን ትክክለኛ መረጃ የማግኘት መብት በማስከበር በኩል ሁሉም ዘብ መቆም ይኖርበታል ብለዋል። ዋና ጸሐፊው አክለውም በየትኛውም ቦታ በማናቸውም መልኩ በጋዜጠኞች ላይ የሚፈጸሙ ጥቃቶች እንዲቆሙ ጥሪ አቅርበዋል። በዚህ የዓለም የፕሬስ ነፃነት ቀን በጋዜጦች ላይ የሚደረጉ ጥቃቶች ሁሉ እንዲቆሙ ጥሪ አቀርባለሁ። ምክንያቱም ነፃ ሜዲያ ሰላምንና ፍትህን ለሁሉም የሚያራምድ ነው። ጋዜጠኞችን ከጥቃት ብንጠብቃቸውና ብናከብራቸው ምስሎቻቸውና ቃሎቻቸው ዓለምን ሊለውጡ ይችላሉ ብለዋል። ይሁን እንጂ ይሄ ዓመት የፕሬስ ነፃነት በዓለም ዙሪያ እያሽቆለቆለ የሄደበት ዓመት እንደሆነ ነው እየተገለጸ ያለው። ባለፈው ዓመት ብቻ 102 ጋዜጠኞች የተገደሉ ሲሆን ዴሞክራሲ ተገንብቶባቸዋል በሚባሉ አገሮች ጭምር የፕሬስ ነፃነት ጫና እየተደረገበት ነው የሚሉ ዘገባዎች እየወጡ ናቸው። ይህ ደግሞ ለለየላቸው ጸረ ፕሬስ መንግስታት ጋዜጠኞችን ለማሳደድ እና የሀሳብ ነጻነትን ለመደፍለቅ የሚያበረታታ እንዳይሆን የሚያሰጋ ሆኗል። የጋዜጠኞች መብት ተከራካሪ ድርጅቶችና አምነስቲ ኢንተርናሽናልን የመሳሰሉ ድርጅቶች ዘገባዎች ዘንድሮም በአፍሪካ በብዙ ሀገሮች የጋዜጠኞች እስርና የፕሬስ አፈና ተጠናክሮ እንደቀጠለ ነው የሚያሳዩት። በግፍ በተገደለው ኮሎምቢያዊ ጋዜጠኛ ለርሞ ካኖ ስም የተሰየመውን የድርጅቱን የነፃ ፕሬስ ሽልማት ዘንድሮ ኤርትራዊ ጋዜጠኛ ዳዊት ይስሐቅ ተሸላሚ ሆኗል። ዳዊት ይስሐቅ ኤርትራ ነፃነቷን እንዳገኘች በስደት ይኖርበት ከነበረው ስዊድን ሀገር ወደ ኤርትራ በመሄድ የጋዜጠኝነት ስራ ጀምሮ የነበር ቢሆንም በ2001 ዓ ም በኤርትራ መንግስት ከሌሎች ሰዎች ጋር ተይዞ ከታሰረ ወዲህ እስካሁን ያለበት አይታወቅም። የፕሬስ ነፃነት ሽልማቱ ለዳዊት ኢሳቅ መሰጠቱ የሚያስተላልፈውን መልእክት በመንግስታት ድርጅት የኤርትራ ልዩ ራፖርተር ወይዘሮ ሸይላ ኬትሩት እንዲህ በማለት ይገልጹታል ዳዊት ኢሳቅን መሸለምና እውቅና መስጠት ጠቃሚ የሚሆነው ለሀሳብ ነፃነት የሚታገሉትንና ሀሳባቸውን የሚገልጹትን ሁሉ የዓለም አቀፉ ማህበረሰብ የማይረሳቸው መሆኑን መልእክት ለማስተላለፍ ነው ብለዋል በዘገባዎች መሰረት ኢትዮጵያ አሁንም በፕሬስ ጠርነት ከሚጠቀሱት ሀገሮች ተርታ ተሰላፊ ነች። የጸረ ሽብር ሕጉና የአስቸኳይ ጊዜ አዋጁ ጋዜጠኞችን ለእስርና ለስደት እንደዳረገና በርካታ የሜዲያ ተቋማትም እንደተዘጉ የመብት ተከራካሪ ድርጅቶች ዘገባዎች ይገልጻሉ። ቀድሞ የአዲስ ነገር ጋዜጣ ዋና አዘጋጅ የነበረውና በአሁኑ ወቅት በስዊድን ለሲቪክ ድርጅቶች መብት ለሚከራከር መንግስት ያልሆነ ድርጅት የአፍሪካ ፕሮግራም ኃላፊ ሆኖ እየሰራ የሚገኘው አቶ መስፍን ነጋሽም የኢትዮጵያ ሁኔታ ከድሮ የባሰ እንደሆነ ነው የሚናገረው። ባለፉት ዓመታት እንደነበረው ነው የቀጠለው። የባሰ እያሽቆለቆለ ነው ያለው። ከሌሎች ሀገሮች ጋር በተነጻጻሪ ሲታይም ኢትዮጵያ የምታገኘው ደረጃ የሚሰጣት ነጥብ አሳዛኝ ነው። በእኛ ክልል ለምሳሌ ካየነው ኢትዮጵያ የምትሻለው ከሶማሊያ፣ ከኤርትራ፣ ከጅቡቲ እና ከሱዳን ነው። አሁን በጦርነት እና በእርስ በርስ ግጭት እየታመሰች ካለችው ከደቡብ ሱዳን እንኳ ብዙ አይደለም የምትሻለው ከኬንያ እና ከታንዛኒያ በጣም ያነሳል። እንዳቱ መስፍን አስተያየት በኢትዮጵያ የጋዜጠኞች መታሰር የተለመደና የሚታወቅም ሆኗል። የታሰሩ ጋዜጠኞችን በግልጽ መጠየቅና መርዳትም ስለሚያስፈራ ማህበርም እንዲኖራቸው ስለማይፈቀድ ስለታሰሩ ጋዜጠኞች መረጃ እንኳ ማግኘት የሚቻለው ከውጭ እንደ ሲፒጄ ከመሳሰሉት የጋዜጠኞች ማህበር ነው። አቶ መስፍን የፕሬስ ነጻነትም ሆነ የጋዜጠኞች መብት የሚከበረው በአገሪቱ የፖለቲካ ስርዓት መሻሻል ሲኖርና የፖለቲካ ምህዳሩም ሲሰፋ እንጂ የብቻው አይደለም በማለት ለፕሬስ ነጻነት የሚደረገው ትግል የአጠቃላይ የነጻነት ትግሉ አካል እንደሆነ ነው የሚናገረው። ይህንን አመለካከት ለፕሬሱ ብቻ ነጥለን የአገሮቹን ሁኔታ ልንቀይረው አንችልም። አገሮቹ የራሳቸው ማህበራዊ፣ ፖለቲካዊ እና ኢኮኖሚያዊ ታሪክ በሚፈቅደው መጠን የዲሞክራሲ ሽግግር እስካላደረጉ ድረስ የፕሬሱ የሚንቀሳቀስበትን ምህዳር ብቻውን ጥሩ ማድረግ አይቻልም። ምክንያቱም ፕሬሱ የሚንቀሳቀስበት ምህዳር የፖለቲካው፣ የማህበራዊው ህይወትና ገዢ አመለካከት ነጸብራቅ ነው። ስለዚህ አጠቃላይ የየአገሮቹን የአስተዳደር ዘይቤና አመለካከት ነው ለመቀየር መሰራት ያለበት ብቻዋን አንዲት የላላች ብሎን የማጥበቅ ጉዳይ አይደለም የፕሬስ ጉዳይ። ምክንያቱም የፕሬስ ነጻነት የማህበራዊ ጉዳዮችን ይመለከታል፣ ፖለቲካዊ ጉዳዮችን ይመለከታል ኢኮኖሚያዊ ጉዳዮችን ይመለከታል። የግለሰቦችን ህይወት ጉዳይ ይመለከታል። የማይነካው የህይወት ክፍል የለም። የአገሮቹ በተለይ በተለይ ፖለቲካዊ አስተዳደር ዘይቤና መሰረታዊ ፍልስፍና እስካልተቀየረ ድረስ የፕሬስ ነጻነት መንቀሳቀሻው ምህዳር ብቻውን ይስተካከላል ብዬ ለመገመት በጣም ይከብደኛል። በመንግስታት ድርጅት የሰብአዊ መብት ካውንስል ኮሚሽነር ሚስተር ዛይድ ራድ አል ሁሴን በዚህ ሳምንት ወደ ኢትዮጵያ መጥተው ለሶስት ቀናት ጉብኝት ማድረጋቸው የሚታወስ ነው። ባለፈው ዓመት በኢትዮጵያ የተለያዩ አካባቢዎች በተነሳው ህዝባዊ ተቃውሞ ምክንያት የተፈጸመውን ግድያና እስራት ለማጣራት እንዲፈቀድለት ኮሚሽኑ ያቀረበው ጥያቄ በኢትዮጵያ መንግስት በኩል ተቀባይነት አለማግኘቱ የሚታወቅ ሲሆን የዚህ ሳምንቱ የኮሚሽነር ዛይድ ራድ አል ሁሴን ጉብኝት ግን በኢትዮጵያ መንግስት ጋባዥነት የተደረገ እንደሆነ ተገልጿል። ኮሚሽነሩ በኢትዮጵያ ባደረጉት የሶስት ቀን ጉብኝትም ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ከሌሎች የአገሪቱ ከፍተኛ ባለስልጣኖች ጋር በአገሪቱ ስላለው የሰብአዊ መብት ይዞታና የዲሞክራሲ ግንባታ ሂደት ተወያይተዋል። በእስር ቤት ተገኝተው ከእስረኛ ጋርም እንደተነጋገሩና ከተቃዋሚ ፓርቲዎችና የሲቪክ ማህበራት መሪዎች ጋርም እንደተወያዩ ለማወቅ ተችሏል። አምነስቲ ኢንተርናሽናል እና ሁማን ራይትስ ዎችን የመሳሰሉ የሰብዊ መብት ድርጅቶች በኦሮሚያ ከአንድ ዓመት በላይ በዘለቀውና በኋላም በአማራና ደቡብ ክልሎች በተስፋፋው ህዝባዊ ተቃውሞ የመንግስት ኃይሎች በብዙ መቶ የሚቆጠሩ ሰላማዊ ሰልፈኞችን እንደገደሉና በአስር ሺህ የሚቆጠሩትን ደግሞ እንዳሰሩ ሲገልጹ ቆይተዋል። ካለፉት ስድስት ወራት ወዲህ በአገሪቱ የተደነገገው የአስቸኳይ ጊዜ አዋጅም ለጸጥታ ኃይሎች የበለጠ ስልጣን በመስጠት ዜጎችን ለዘፈቀደ ስርዓትና እንግልት እንደዳረገ በመግለጽ መንግስትን ይከሳሉ። የኢትዮጵያ መንግስት የማናቸውንም የሰብአዊ መብት ክስና ውንጀላ ተቀብሎ አያውቅም። ግን ደግሞ አንዳቸውንም ወደ ኢትዮጵያ መጥተው ሁኔታውን እንዲያጣሩ ፈቅዶ የማያውቅ። የኢትዮጵያ የሰብአዊ መብት ኮሚሽን በአገሪቱ በተከሰተው ህዝባዊ ተቃውሞ ምክንያት የተፈጸመውን የሰብአዊ መብት ጥሰት በማጣራት የሞቱትን ሰዎች ቁጥር ከ669 በላይ እንደማይበልጥ ይፋ ባደረገው ዘገባ አስታውቋል። ይኸው ዘገባም ለኮሚሽነሩ እንደተገለጽላቸው የታወቀ ሲሆን ሚስተር ሁሴን ግን ማጣራት መደረጉ ጥሩ ቢሆንም ሁኔታውን የኮሚሽኑ ባለሙያዎች ገብተው እንዲያጣሩ ባልተፈቀደበት ሁኔታ የቀረበውን ዘገባ ለማረጋገጥ የማይችሉ መሆኑን እንደገለጹ ተዘግቧል። ኮሚሽነር ዛይድ ራአድ አል ሁሴን ከጉብኝታቸው በኋላ በሰጡት ጋዜጣዊ መግለጫ ከነበረው መጠነ ሰፊ የእስር እርምጃ አንጻር አፈጻጸሙ በህግ አግባብ የተደረገ ነበር ለማለት እንደሚያስቸግር ጠቅሰው ሁኔታው አሁንም በገለልተኛ አካል መጣራት እንዳለበት እንደሚያምኑና ይህንን የድርጅታቸውን ጥያቄም እንደሚገፉበት ተናግረዋል። በጣም ብዙና ከ26000 በላይ ሰዎች የታሰሩበት ሁኔታ ግን ተከትሎ የተፈጸመ ነበር ለማለት የሚያስቸግር ነው። አሁንም የኮሚሽኑ ባለሙያዎች ገብተው ማጣራት እንዳለባቸው ነው ይማም ነው። በመሆኑም ሁኔታውን በሚገባ ለመመርመርና ለመረዳት ገብተን እንድናጠራ ያቀረብነውን ጥያቄ በድጋሜ አቀርባለሁ። አይ ቢሊቭ ማይ ስታፍ ኦት ቱ ቢ ጊቨን አክሰስ ቱ ዘ አፌክትድ ኤሪያስ ኤንድ አይ ሪኒው ማይ ሪኩዌስት። ኮሚሽነሩ በሦስት ቀን ቆይታቸው ያዩትንና ከባለሥልጣኖችና ተቃዋሚ መሪዎች ጋር ያደረጓቸውን ውይይቶችን መሠረት አድርገው በሰጡት መግለጫ አገሪቱ በኢኮኖሚ እድገት ማሳየቷን አምነው ይህ ግን በሰብአዊና የፖለቲካ መብቶች ካልታጀበ ዘላቂነት ሊኖረው እንደማይችል ያላቸውን ስጋት እንደገለጹ ታውቋል። መንግስት የፖለቲካ ምህዳሩን በማስፋትና የሰብአዊ መብቶችን በማክበር ችግሩን ለመፍታት ካልሞከረ የህብረተሰቡ ቅሬታና ቁጣ ወዳልተጠበቀ ሁኔታ ሊያመራ እንደሚችል በመግለጽ ማስጠንቀቃቸውንም ጋዜጦች አትተው ጽፈዋል። የኢትዮጵያ መንግስት የመንግስታቱ ድርጅት በአገሪቱ የተፈጠረውን ሁኔታ ገብቶ እንዲያጣራ ያቀረበለትን ጥያቄ ባይቀበልም ኃላፊውን ጋብዞ ያለውን ሁኔታ እንዲያው ማድረጉ በራሱ ጥሩ ነው የሚሉ ያሉትን ያህል መንግስት ነገሮችን በማድበስበስ ገጽታውን ለማሳመር የሚያደርገው ጥረት አካል ነው የሚሉም አሉ። ስብስብ ለሰብአዊ መብት በኢትዮጵያ በእንግሊዝኛ መጻሩ አህሬ ዳይሬክተር አቶ ያሬድ ኃይለማርያም ግን ኮሚሽነሩ የተጋበዙት ለተወሰነ የፖለቲካ ግብ ቢሆንም የሰብአዊ መብት ጥሰቱን ይበልጥ ለማጋለጥ ረድተዋል ባይ ናቸው። ምንኳን መንግስት የራሱ የፖለቲካ ተልእኮ ቢኖረውም በዚህ የኮሚሽነሩ ጉዞ ላይ ኮሚሽነሩ የሄዱባት ተልእኮ ሁለት ጠቀሜታ አለው ብለን እናምናለን። አንደኛው የተቃዋሚ ፓርቲ አመራር አባላትን ለማነጋገር ችለዋል፣ ችግሩን ከነሱ አንደበት ሰምተዋል። ሁለተኛው ደግሞ አንድ እስረኛም ቢሆን ከፍተኛ የፖለቲካ አመራር የሆኑ ሰው ጎብኝተው ከእሳቸውም ጋር ያለውን ችግር ተረድተዋል። ይሄ አንድ ትልቅ እድል ነው። ሁለተኛው ደግሞ ኮሚሽነሩ ቀደም ብለው ገለልተኛ አጣሪ እንዲገባ ያቀረቡት ጥያቄ በመንግስት ተቀባይነት ባያገኝም አሁንም የኢትዮጵያ የሰብአዊ መብት ኮሚሽን ያጣራውን ሪፖርት በእርግጠኝነት ለመቀበልና ታማኒ መሆኑን ለማረጋገጥ አሁንም ቢሆን ገለልተኛ የሆነ አጣሪ የሚያስፈልግ መሆኑን አበክረው ለመንግስት አሳስበዋል። አገሪቷ ውስጥ ያሉትን የሰብአዊ መብት በመግለጫቸው ላይ ዋና ዋና ችግሮችን ዳስሰዋል። መንግስት ችግሮቹን እንዲያሻሽል፣ የፖለቲካ እስረኞችን እንዲፈታ በጥብቅ አሳስበዋል። ኮሚሽነር ዘይድ ራድ አል ሁሴን የአስቸኳይ ጊዜ አዋጁ መራዘሙ አሳሳቢ መሆኑን ገልጸው በሚቀጥለው የጥር ወር እንደገና ሊመጡ እንደሚችሉም ጠቁመዋል። አድማጮች በዚሁ የዛሬውን ትኩረት በአፍሪካ ዝግጅት እናጠናቀቃለን። ገበያው ንጉሴ ነኝ። ደህና ስንብቱ። የጋዜጦች አምድ ራሳቸው በዚህ ሳምንት ማሪን ሌፔን ወይስ ኢማኑኤል ማክሮን ከሁለቱ የትኛውን ንብረት ብለው ያልወሰኑ ፈረንሳዮች እንኳን አሁን ታማ አልጋ ላይ ስለወደቀችው ደካማ አፍሪካ እነሱ እንኳን እሷን ሳይረሷት እንደተለመደው ሰሞኑን ስለ እሷ ብዙ ጽፈዋል። ገና ወሳኝ ምርጫ በቅርቡ የሚጠብቃቸውም የጀርመንና የታላቋ ብሪታንያ ጋዜጠኞችም እንደዚሁ ስለ አጉሪቷ ችግር፣ ስላለችበት አሳሳቢ ሁኔታ፣ ስለ ሕዝቡም ቋሚ ጥያቄዎች በበቂ እነሱ ቀለማቸውን አፈሰዋል። በፕሬዝዳንቱ ትዊተር በየዕለቱ የሚዋከቡት የአሜሪካን ጋዜጠኞችም አፍሪካን ፈጽሞ በዚህ ሳምንት አልረሱም። የበርሊን ጋዜጣ ስለ የእርስ በርስ ጦርነት ከሌሎቹ ጋር ደግሞ፣ ስለ የተቃውሞ እንቅስቃሴና ስለ የስራና የዳቦ ጥያቄ በአፍሪካ የተጠናከረ መምጣትና እዚያ ያሉትን ገዢ ባለስልጣኖች አሁን እነሱን ችግር ውስጥ የከተተውን የወጣቶች ቁጣ ጠጋ ብለው ተመልክተው ለአንባቢዎቻቸው ይህን ሁሉ እንዲመለከቱት አድርገዋል የብዙዎቹን አተኩሮ በዚህ ሳምንት የሳበው ደቡብ አፍሪካና ደቡብ ሱዳን ኮንጎና ኢትዮጵያ ናቸው በሙስና የተጨማለቀው እነሱ እንደሚሉት በስልጣን መባለግ የተበከለው የደቡብ አፍሪካው ኤኤንሲ የፕሬዝዳንት ያዕቆብ ዙማ አገዛዝና አስተዳደር የአሜሪካኑ ዋሽንግተን ፖስት ሰፋ ለ አምድ ለሱ ብቻ ይዘዋል በኔልሰን ማንዴላ የልጅ ልጆች ታሪክ በእነሱ መካከል በተነሳው ውዝግብ ዘገባውንም ከፍቷል። ኒዴልካ ማንዴላ አንደኛዋ የልጅ ልጅ ከአያቷ ከማንዴላ ጋር የዛሬ ስድስት አመት እንደሌላው ሰው ሰልፍ ተሰልፋ የምርጫ ስነ ስርዓቱ ላይ ለኤኤንሲ፣ ለአፍሪካ ናሽናል ኮንግሬስ ድምጿን አብራ ስሰት የሚያሳየውን ፎቶግራፍ ለጥፋ ምራቋን ውጣ በለቀቀችው መልእክቷ እኔ ከዛሬ ጀምሮ ከእንግዲህ አባቴ ለመሰረተው ለኤኤንሲ ድርጅት ድምፅን ፈጽሞ አልሰጥም ልጅቷ ብላለች ብሎ አስታውቋል። ድርጅቱ ኤንሲ ዋና አላማውን ስቶ አሁን በሙስና ተጨማልቆ በስልጣንም ባልጓል የግል ጥቅም ማሳደጃና አገሪቱ የተወሰኑ ቡድኖች የግል ንብረት መራገጫ መሬት ሆኗል። ዘረኛ እንጠፍቶ እኩልነት፣ አንድነት የዲሞክራሲ ስርዓትን በሰፈነበት በደቡብ አፍሪካ ከሀያ ሶስት አመት በኋላ የዚች ሀገር እጣ ድል ይህ በመሆኑ የመጨረሻው ውሳኔ ይህ ነው። እኔ ኤኤንሲን ከእንግዲህ አልመርጥም የሚለውን የወይዘሮ ኒዴልካ ማንዴላን አቋም ጋዜጣው አምዱ ላይ አስፍሮ ፊቱን ወደ ሌላው የማንዴላ የልጅ ልጅ ወደ ሚስተር ማንዳላ ማንዴላ አዙሮ እሱም ከሰነዘረው ሀሳብ ጋር አንባቢውን አስተዋውቋል። ድርጅቱን ኤንሲን ጥሎ መውጣት ውድቴ፣ አገሩንም ሕዝቡንም አይጠቅምም የሚለው የማንዴላን ደብዳቤ ጠቅሶ እሷ በነገሩ እንድታስብበት የሰነዘሩን ሀሳብ ዋሽንግተን ፖስት ቅጠሉ ላይ አስፍረዋል። ደሽፒግል የተባለው የጀርመኑ ሳምንታዊ መጽሔት ፕሬዚዳንት ያዕቆብ ዙማ ከስልጣናቸው ይውረዱ ብለው አደባባ ላይ በየቀኑ ስለሚወጡት የወጣቶች እንቅስቃሴም ቀበል አድርጎ ጽፈዋል። የዳቦና የሥራ ጥያቄ፣ አሁን የውሃና የመብራት ችግር፣ የመኖሪያ ቤትና የጡረታ ገንዘብ የብዙዎቹ መጽሔቱ ደሽፒግል እንደሚለው በደቡብ አፍሪካ አሁን ሁሉም ሰው የሚያነሳው ጥያቄ ሆኗል ይላል። ፕሬዚዳንት ዙማ ከስልጣናቸው ይውረዱ የሚለው የህዝቡ ጥያቄ እዚያ እየተጠናከረ እንደመጣ ፋይናንሻል ታይምስ የተባለው የታላቋ ብሪታንያ ጋዜጣ ዘግቧል። በሊነስ ሳይቱንግ የተባለው እዚህ በየቀኑ እየታተመ የሚወጣው ጋዜጣ ደግሞ በተራው አምዱን ለጎረቤት ሀገር ለደቡብ ሱዳን ለግሷል። የተባበሩት መንግስታት ድርጅት አማካሪዎች ይህን አካባቢ ደቡብ ሱዳንን ህዝቡ እነሱ እንደሚሉት በረሃብና በጦርነት ሳያልቅ በሞግዚት ለሚያስተዳድር ለአንድ በዓለም አቀፍ ማህበረሰብ ለሚሰየም አካል ሀገሪቱን አሳልፎ ለመስጠት አስፈላጊ ነው ብለው ተነስተዋል የሚለውን ሀሳብ እነሱ እንደ ሰነዘሩም አብረው ጠቅሶ ወደ ዝርዝር ነገሮች ጋዜጣው በርሊነር ሳይቱንግ ተሸጋግረዋል። ይህን ማድረግ ይቻላል ብለውም እነ ኢስት ቲሞርን እነ ካምቦጃንና እነ ኮዘቮን በሞግዚት መንግስት ራሳቸውን ማስተዳደር አቅቷቸው ለተወሰኑ አመታት ለህዝቡ ደህንነት ሲባል ስልጣናቸውን ለውጭ አካል ስላስረከቡት ሀገሮች ጋዜጣው በርሊን ሳይቱንግ አትተዋል። ይህንንም የአፍሪካ አንድነት ማህበረሰብ ህገ መንግስት አንቀጽ አራት እንደዚህ አይነቱን እርምጃ ይፈቅዳል የሚለውንም አረፍተ ነገሩን ጋዜጣው አያይዞ ለአንባቢዎቹ እንዲመለከቱት ለቋል። በኒውዮርክ ታይምስ ወደ ኢትዮጵያ ወርዶ ስልሳ ዶላር በማይሞላ የወር ደመወዝ ፋብሪካ ውስጥ ተቀጥረው ስለሚሰሩት ሰራተኞች ሁኔታ ተዘዋውሮ አጥንቶ ረዘም ያለ ታሪኩን ይዞ ሰሞኑን ብቅ ብሏል። እሱ ይህን ሲጽፍ ዋሽንግተን ፖስት ከአሶሺየትድ ፕሬስ ጋር አንድ ላይ ሆኖ በተባበሩት መንግስታት ድርጅት ስር ለሰብአዊ መብት ጉዳዮች ተጠሪ የሆኑትን ሚስተር ዛይድ ራድ አል ሁሴንን አነጋግረው እሳቸው በኢትዮጵያ መንግስት ላይ የሰነዘሩትን ትችት አምዶቻቸው ላይ ሁለቱም አብረው አስፍረዋል። ትኩረት እስካሁን ድረስ ስላልተሰጠውም የኢትዮጵያ ረሃብም ይሄው ጋዜጣ ዋሽንግተን ፖስት አከታትሎ ጽፏል። የአፍሪካን አሳ የማትጠግበው ቻይና እያጠመደች ወጣቱ ትውልድ ስራ ፈቱ ሆኖ ለስደት ተዳርጓል በሚለው ዘገባው ኒውዮርክ ታይምስ ኃይለኛ ጽሁፉን ሰሞኑን አውጥተዋል። ፍራንክፉርት አልገማኔ ሳይቱንግ የተባለው የጀርመኑ ለታ ጋዜጣ ደግሞ የልጅ ዶክተር አስፋ ወሰን አስራትን መጽሐፍ አምዱ ላይ ሲያስታውቅ፣ ዲስ ሳይት የተባለው ሌላው የሃምቡርግ ከተማ የሳምንቱ መጽሔት ቋሚ መፍትሄ ለአፍሪካ በሚለው አምዱ ስር በጀርመኖች በኩል ተጠንቶ ስለ ማርሻል ፕላን ዘርዝሯል። ሰብአዊ መብትና የህግ በላይነትን ለሚያከብሩ ሀገሮችና መንግስታት እርዳታ ለመስጠት እንደታሰበም አብሮ ጠቅሰዋል። ይህንኑ ጉዳይ አንስተው የጀርመኑ የውጭ ጉዳይ ሚኒስትር ሚስተር ዚግማር ጋብርኤል አዲስ አበባ ላይ በመቶ ፐርሰንት የመራጭ ድምፅ አሸነፍኩህ ብሎ አዋጅ አውጆ ከእንግዲህ ሌሎቹን ሽብር ፈጣሪ ናችሁ ብሎ መቆየት እንደማይቻል የዜና ወኪሎች እንደዘገቡት መግዛትም እንደማይቻል ጽፏል። አፍሪካ ታማለች። መድኃኒቱም ቀደም ሲል ተፈልጎ ተገኝቷል። ተቀባዩ ግን ማን ወደፊት እንደሚሆን ገና አልተገለጸም። ይልማለ ሚካኤል ለ ለዶቸ ቨለ ራዲዮ ጣቢያ ከበርሊን ከተማ